የወጣቶች ዓለም ፍራይዴይስ ፎር ፊውቸር ወይም አርብን ለወደፊት እጣፈንታችን በሚል መሪ ቃል ብራሰልስ፣ በርሊን፣ ፓሪስ በሺዎች የሚቆጠሩ ተማሪዎች አደባባይ ወጥቷል። አሪያቸው ደግሞ የ16 ዓመቷ ሲዩዲናዊት ግሬታ ቱንበርግ ነች። ረጅምና የተጎነጎነ ቡኒ ጸጉር አላት። ስዊድን ውስጥ ይህን ንቅናቄ የጀመረች ነች። ብቻዋን እንደዚህ አይነት ተቃውሞ መቀስቀስ መቻሏ የሚደነቅ ነው። ነገ አለማችን የምትወድም ከሆነ መማሩ ለምን ነው ትላለች ሲሉ የጀርመን ተማሪዎች ወጣቷን ይገልጿታል። ግሬታ ቱንበርግ ለመጀመሪያ ጊዜ ሰልፍ የወጣቸው ባለፈው ዓመት ነሐሴ ወር ሲሆን ለተከታታይ ሶስት ሳምንታት ትምህርቷን ትታ የስዊድን ምክር ቤት ፊት ለፊት መፈክር ይዛ ተቀምጣለች። ይህም ለከባቢ አየር ጥበቃ ስትል ከትምህርት ቤት መቅረቷን የሚገልጽ ነበር። የወጣቱ ዓላማ ሀገሯ የፓሪሱ የከባቢ አየር ስምምነትን ማለትም የሙቀት ልቀት ከሁለት ዲግሪ እንዳይበልጥ የሚለውን እንድታከብር ነው ይህ ተግባራዊ እስከሚሆንም ወጣቷ አድማዋን እንደምትቀጥል በትዊተር መልእክቱ አሰራይታለች። እዛም ላይ የተጠቀመችው መሪ ቃል ፍራይዴይስ ፎር ፊውቸር የሚል ነው። የወጣቷ አደባባይ መውጣትም በዓለም አቀፍ ደረጃ የተማሪዎችን ትኩረት ስቧል። ከዚያን ጊዜ አንስቶ ወጣቶች በየሀገራቸው ተመሳሳይ ተቃውሞዎችን አርባ አርብ ማስተባበርና ከትምህርት ቤት አድማ መጥተው መቅረታቸውን ቀጥለዋል። በጀርመን በመጋቢት ወር አጋማሽ በተደረጉ 230 ሰልፎች 300ሺህ የሚጠጉ ተማሪዎች የተሳተፉ ሲሆን በመዲና በርሊን ብቻ ቁጥራቸው 25ሺህ ይደርስ እንደነበር ተገልጿል። የበርሊኑ ሰልፍ ለየት የሚያደርገው የሰልፉ አርአያ የሆነችው ግሬታ በእንግድነት የተገኘችበት መሆኑ ነው። ለሶስት ደቂቃዎች ያህል ንግግር ያደረገችው ግሬታ መልእክት ልንደነግጥ ይገባል። መደንገጥ ስል መጫጫው ሳይሆን ከተደላደለው ይዞታችን ወደ ሌላኛው ጎን ዞር ማለት መቻል ማለቴ ነው። ይህ ገና ጅማሬው ነው። እመኑኝ፣ ብዙዎች የግሬታን ሐሳብ ይጋራሉ። እንደ ጀርመን ሁሉ እንደ ኤሮፒያን አቆጣጠር መጋቢት 15 ቀን በተለያዩ የአውሮፓ ሀገራት፣ አውስትራሊያ፣ ዩናይትድ ስቴትስ፣ ሩሲያ ተማሪዎች ሰልፍ አካሂዷል። ወጣቶቹ ሰልፍ የወጡበትን ምክንያት እንዲህ ይገልጹታል። በአድማ የምሳተፈው ለራሴና ለመጪው ትውልድ የተረጋገጠ የወደፊት እጣፈንታ እንዲኖር ስለምፈልግ ነው። በተማሪዎች የከባቢ ጥበቃ መሳተፍ የፈለግኩት ተፈጥሮን ስለምወድ ነው። አገሬ ላይ የከባቢ ጥበቃ የለም። ስለዚህ ከማዘን ይልቅ እርምጃ መውሰድ ፈልጌ ነው። ሆንግ ኮንግ በህንፃዎች ተከባለች። ለጅ 75 በመቶ ያህል ህንፃዎች ብቻ ናቸው ከፀሐይ ታዳሽ ኃይል ማመንጫ ጣሪያዎች ላይ ያለው። ስለዚህ ከዚህም የበለጠ ለውጥ ለማድረግ ሆንግ ኮንግ አቅም አላት እና መንግስት ይህንን እንዲያደርግ ጫና ለማድረግ እፈልጋለሁ። አፍሪቃ ውስጥ የፍራይዴይስ ፎር ፊውቸር ሰልፍ በተካሄደባት ደቡብ አፍሪቃ የሚኖረው አንድ ኢትዮጵያዊ ወጣት ከዚህ ቀደም ለጉዳዩ ትኩረት ሰጥቶት እንደማያውቅ ነገር ግን አሁን ፋብሪካዎች በዙብን ብሎ ከማለት የበለጠ ማሰብ መጀመሩን ገልጾልናል። ያ በጣም አሳሳቢ ነው። ወጣት አለበት ብዬ ነው ማስበው። ስፔሻል ኢትዮጵያ ስለምናየው ነው። በጣም የዝናብ ጊዜው ያለ መጠበቅ መዝነብ አለ። ፀሐይ በጣም የመጣ ነው። ስለዚህ ነገር ደግሞ ምን ያል ልጆቻችን ምን ዓይነት ነገር ሊረከቡ ይችላሉ የሚለው ነገር አለ። ስለዚህ እንደውም ወርካውን በኋላ እዛ ነገር ሱ ድምፃችን ማሰማት ነዚ ያስባለን ኢትዮጵያዊው መሐመድ ከሊል የአካባቢ ተፈጥሮ ጥበቃ ባለሙያ ናቸው። ኢትዮጵያ ውስጥ ደቡብ ክልል፣ አላባ ዞን ስለሚጨፈጨፈው ደን መቃወም የጀመሩት ከፍራይዴይስ ፎር ፊውቸር በፊት ነው። ግን እስካሁን ሰሚ አላገኘንም ይላሉ። ከዚህ በፊት የነበሩት ጠቅላይ ሚኒስትር መለስ ዜናዊ በኮፐር ሀገን ላይ በአካባቢ ጥበቃ ያቀረቡት ፕሮግራም እዚህ አሶሬ፣ ደቡብ አሶሬ፣ አላባ ላይ የሚገኝ የተፈጥሮ አኬሽያ ደን ነበረ። በጣም ሰፊና ረዥም ነው። ከዛ ውስጥ ሙዚየም ለመገንባት በሚል ጥብቅ ደን ባህር ዛፍ እንዳለ በጠራራ ፀሐይ ስንመነጠር ነበረ። ያንን በመቃወማችን ከመደብ ተፈናቅለናል፣ ከስራ ተፈናቅለናል፣ ሰዎች ታስረዋል። ምን ተደርጓሉ? ከፍተኛ በደል ነው ወጣቱ ላይ የደረሰው። እስካሁን በፌስቡክ ተቃውሞ ያቀረቡት መሐመድ የጠፋው ጠፍቷል፣ የተረፈውን እናድን ይላሉ። የተወሰኑ ልጆችን አስተባብረን ይሄ ደን መጨፍጨፍ የለበትም። የተፈጥሮ ደን ነው። ፕላስቱ ዛት ሰው ሰራሽን መልክ ተተክሏል። ከተማ ውስጥ ነው ያለው። በጣም ገርሽ ወንዝ ዳር ነው። በጣም ትልቅ ደን ነው። እብን ወደ አስራ ምናምን ኪሎ ሜትር የሚሸፍን ነው። ከዛ ውስጥ ቆርጦ ነው ወደ ሰላሳ አርባ ሄክታር የሚሆነው ተጨፍጭፎ አሁን ቤት በቤት እየሆነ ነው ያለው። ስቲል ነው የቀረው እየተቆረጠ ነው ያለው። ጥብቁ ደን ፌሻ ደን ምልሽ በሰርግ ሰዓት ላይ ሄዶ የሚዝናኑበት ቦታ ነው። ያም ቦታ ነው ለ ጠጠር ማምረቻ በሚል ለግለሰብ ሰጥተው እየተጨፈጨፈ ያለው ለግንባታ በሚል ተከፋፍለው እየተጨፈጨፈ ያለው ወጣቶች በእሁድና ቅዳሜ የሚዝናኑበትና ሲጋቡ ምሹሪት ምሹራ ሄደው እዛ ጋር የሚጨፍሩበት የሚዝናኑበት ቦታ ስለሆነም ነው። ሲዲናዊቷ ወጣት ግሬታ ቱንቢክ በዓለም ዙሪያ ብዙ ወጣቶችን አነቃቅታለች። እንደ ዛሬ አርባርብ በሚካሄዱ ሰልፎች አዳጊ ወጣቶች ብቻ ሳይሆን ጉልማሶችም መሳተፍ ጀምሯል። የጀርመን መራሂተ መንግስት አንጌላ ሜርክል የሰልፎቹን አስፈላጊነት ቢያምኑም የሚመሩት ፓርቲ ፖለቲከኞች ግን በተለይ የተማሪዎቹ መልእክት ችላ ብለው አድማው ከትምህርት ገበታ ለመቅረት የሚያደርጉት ነው ሲሉ ይተቻሉ። ተማሪዎቹ ግን ትችቱን በዝምታ አያልፉም። ም አርብ እለት እዚህ ኮንስታንስ ውስጥ ብርቱ በረዶ የቀላቀለ ዝናብ ዘንቧል። ኃይለኛም ንፋስ ነበር። ስለዚህ ከትምህርት ቤት መቅረት የፈለገ በእርግጠኝነት አደባባይ ሳይሆን ሌላ ቦታ ይሄድ ነበር። ራሱን የቻለ ትርፍ ጊዜ ስራ ነው። በሳምንት ከ10 እስከ 20 ሰዓት ለፍራይዴይስ ፎር ፊውቸር አጠፋለሁ። ይህን ከትምህርት ቤት ለመቅረት ስል የማደርገው አይደለም። ዓለም አቀፍ የወጣቶች ንቅናቄን ከመደገፍ የቀለለ አማራጭ እርግጠኝነት አይጠፋም። Es ist ja nicht so, dass wir hier irgendwas Neues arbeiten würden. Ja, müssen das Problem also ተንዘናንደ ንዘ ልጆቻችንንና የሚያቀርቡትን ጥያቄ እንደግፋለን። በትምህርት ቤት አድማ መምታቱ ላይም ተወያይተንበታል። የማንቀበለው ነገር ቢኖር ሚኒስትሮች ከትምህርት ቤት የሚቀሩ ተማሪዎች ላይ የቅጣት እርምጃ ሊወሰድባቸው ይገባል የሚለውን ነው። ትምህርት ተቋማትም የተለያየ እርምጃ ነው በመውሰድ ላይ ያሉት። ይህን የሚሉ ፖለቲከኞች ተማሪዎቹ ትክክል እንደሆኑ ያውቃሉ። እውነታውና ሳይንሱ ከተማሪዎች ቻችን ጎን ናቸው። ፖለቲከኞቹ ግን አድማው ከጉዳዩ በልጦባቸው ስለ ትምህርት ቤት መቅረት ያወራሉ። ምንም እንኳን የልጆቻቸውን ከትምህርት ገበታ የመቅረት አድማ የሚረዱና የሚደግፉ ወላጆች ባይጠፉም ወደፊት ወደውም ሆነ ተገደው ልጆቻቸውን ወደ ትምህርት ቤት ሳይልኩ አልቀረም። ምክንያቱም አንዳንድ ትምህርት ቤቶች ልጆቻቸውን ወደ ትምህርት ቤት የማይልኩ ወላጆች በገንዘብ ክፍያ እንዲቀጡ እየወሰኑ ነው። ከዚህ በፊት እንደዚህ አይነት ክፍያዎች የነበሩት ትምህርት ቤቶች ከመዘጋታቸው በፊት በቅናሽ ዋጋ ሽርሽር ለመሄድ ሲሉ አስቀድመው ልጆቻቸውን ከትምህርት ቤት የሚያስቀሩ ወላጆች ላይ ነበር። የጀርመን ወጣቶች በዚህ ሲደናገጡ የዚህ ንቅናቄ ቀስቃሽ ግሬታ ቱንበርግ ደግሞ በሳምንቱ መጀመሪያ ላይ አድማውን እንደምታቆም በትዊተር ገጿ ላይ ጽፋ ተከታዮቿን አደናግጣ ነበር። በመጨረሻ ግን በአውሮፓውያኑ የሚያዝያ አንድ ቀን ቀልድ ማለትም አፕሪል ዘፉል እንደሆነ ገልጻ ትግሏን እንደምትቀጥል አስረድታለች። የአካባቢ የተፈጥሮ ጥበቃ ተሟጋቿ ግሬታ ባለፈው ቅዳሜም በጀርመን ሀገር ለመጀመሪያ ጊዜ የተሰጠ የኖቤል ሽልማት ተሸላሚ ይሆናለች። የአካባቢ አየር ብክለትና የአየር ንብረት ለውጥ ምን ያህል ኢትዮጵያውያን ወጣቶችን ያሳስባችኋል? ብለን በዋትሳፕ ጠይቀን ነበር። አንዳንድ አድማጫችን የላኩልንን አስተያየት እናሰማችሁ። በዘንድሮ እለት በኢትዮጵያ የተለያዩ አካባቢዎች ከባድ እና ቀላል የሚባሉ የተለያዩ የአየር ንብረት መዛባቶች የሚታዩበት እና ሙቀትን በከፍተኛ የጨመረበት ሁኔታ ይታያል። እንዲሁም በአንዳንድ ቦታዎች የበልግ ዝናብ ባለመዝነቡ በተለያየ አጋጣሚ የተለያዩ ድርቆች ይከሰታሉ ተብሎ የሚገመትባቸው ለምሳሌ እንደ ሶማሌ አፋራ አካባቢና ሌሎች ብተኛ የበልግ ዝናብ በሚጠበቅበት ሰዓት ያልተገኘ በመሆኑ ከፍተኛ ድርቅ ይከስታል ተብሎ ይገመታል። ይህንን የአየር ንብረት ለውጥ በምን ምክንያት መከላከል እንዳለበት የሀገሪቱ መንግስት የራሱን የሆነ መፍትሄ ያስቀምጥ ዘንድ ፍራይዴስ ፎር ፊውቸር ወይም አርብን ለወደፊት እጣፈንታችን በሚል መሪ ቃል ለአካባቢ ተፈጥሮ ጥበቃ አደባባይ የወጡት ተማሪዎች አላማ ፈተናና የሰልፉ አራያ የሆነችው ግሬታ ቱንቤርግን ያስተዋወቀን የዛሬው የወጣቶች አለም ዝግጅት የስካሁኑ ነበር። እናንተስ የተማሪዎቹን እርምጃ እንዴት ታዩታላችሁ? ፖለቲከኞች ላይ ጫና ይፈጥሩ ይሆን ወይስ ትምህርታቸው ላይ ቢያተኩሩ ነው የሚሻል ትላላችሁ? አስተያየታችሁን አካፍሉን። ለዝግጅቱ ልደት አበበነኝ ጤና ይስጥልኝ።